የዛሬው የቃለ ምልልስ ተጋባዦቻችን ፕሮፌሰር ዶክተር ፍሳሐ ጽዮን መንግስቱና ዶክተር ቃለ ወንጌል ምናለ ናቸው። ፕሮፌሰር ዶክተር ፍሳሐ ጽዮን መንግስቱ በቀዳማዊ ኃይለ ሥላሴ ዘመነ መንግሥት በገንዘብ ሚኒስቴር የህዝብ ፖሊሲ የሕግና ግብር አማካሪ ሆነው አገልግለዋል። በመቀሌ ዩኒቨርሲቲ የግብርና መዋለ ንዋይ ዋና አስተባባሪ ሆነው ሰርተዋል። በተለያዩ ዓለም አቀፍ ድርጅቶችም በሙያቸው በከፍተኛ የኃላፊነት ደረጃ ያገለገሉ ሲሆን በአሁኑ ወቅት የአፍሮ ግሎባል የምክር አገልግሎት ዋና ሥራ አስፈጻሚና የአፍሪካ ቀንድ ዓለም አቀፍ ማዕከል መስራች አባል ናቸው። ዶክተር ቃለ ወንጌል ምናለ በባህር ዳር ዩኒቨርሲቲ ተመራማሪ፣ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አመራር አባልና የአፍሪካ ቀንድ ዓለም አቀፍ ማዕከል መስራች ሲሆኑ የውይይታችን አጀንዳ የአፍሪካ ቀንድ ዓለም አቀፍ ማዕከል ሰሞኑን ታላቁ የሕዳሴ ግድብ በአለም አቀፍና አገር አቀፍ አታይ በሚል ርዕስ ያካሄደውን ዓለም አቀፍ የውይይት መድረክ ላይ ያተኮረ ነው። ወደ ቃለ ምልልሳችን ያመራ ነው። የአፍሪካ ቀንድ ዓለም አቀፍ ማዕከልን መመስረት ለምን አስፈለገ? ዓላማና ዋነኛ ተልኮው ምንድን ነው በሚል ነው በቀዳሚነት ምላሹን የሰጡን ፕሮፌሰር ዶክተር ፍሳ ጽዮን ናቸው፣ እንዲህ ይላሉ። ይህን እድል ስለተሰጠኝ እጅግ በጣም አመሰግናለሁ። ጉዳይ መልስ ለመስጠት ከላይ ሀምሳ አምስት ዓመታት የታሪክ ጉዞ ቢታይ ጥሩ ይመስለኛል። እኔ ሀምሳ አምስት ዓመታት አካባቢ ሁለተኛ ደረጃ ትምህርት ቤት አስመራ ስማር የኢትዮጵያ ታሪክ እና የኢትዮጵያ ሕዝብ ታሪክ አልበገርነት ፍቅር ስላደረብኝ ለአምሳ ዓመታት ያህል መገንጠልም ስቃወም፣ የዘረኝና የጎሰኝነትን ፖለቲካም ስቃወም፣ የሰብአዊ መብቶች መጣስም ስቃወም፣ ድህነት እንዴት ታሪክ አይሆንም ብዬ ስቃወም፣ በሰላማዊ መንገድ የኤርትራ ጉዳይም የወንድማማች ጦርነትን አውዳሚ በመሆኑ በሰላማዊ መንገድ እንዲፈቱ ለአምሳ አምስት አመታት የታገልኩ አገር ወዳድሞር ነው። እያንዳንዱ ኢትዮጵያዊ ዳቦ ጠግቦ እንዲያደር፣ ነፃ ሕክምና እንዲያገኝ፣ ነፃ ትምህርት ወይም ጥራት ያለው ትምህርት እንዲያገኝ፣ ንጹህ ውሃ እንዲጠጣ፣ መሰረታዊ ፍላጎቶቹ እንዲማሉ፣ ወጣቱ ስራ እንዲያገኝ፣ በአጠቃላይ በሰላማዊ መንገድ ለአምሳ አምስት አመታት የታገልኩ በሰላማዊ መንገድ የታገልኩ ቮክስዋገን የምነዳ አምሳ ዓመት ያደረገች መኪና ምነዳ እስካላለፈው ቅርብ ጊዜ ድረስ የራሴ ቤት እንኳን ያልነበረኝ አሁን ግን በጣም መወዳት ልጄና ወንድሜ ቴ አምሳ አምስት አመት ታግለህ መንግስትም ሆነ ህዝቡ የክራል ቤት እንኳን የሌለ ብለው ቤት እየሰሩልኝ ነው። ስለዚህ አብዛኛው ህብረተሰብ ስመለከት ሀገራችን እንዴት ድሃ ሆና ቀራ ብዬ ሳስብ ከአምሳ አምስት ዓመት በኋላ ከዚህ የተለቀቀን አልመሰለኝም። በኢትዮጵያ ብቻ አይደለም፣ ሶማሊያ ቢታይ ደርቅ፣ ረሃብ ይበዛበት፣ ኤርትራም ቢሆን እጅግ ወጣት ወጣቱ ይተሰደደበት እና እንደዚያም እስከዚህ ድረስ ዘላቂና ልማት የሌለበት፣ ጅቡቲም ቢሆን የአሜሪካ፣ ቻይና፣ ፈረንሳይ፣ አረቦች፣ እንግሊዞቹም የሚቆራረጡባት በመሆኑ፣ ደቡብ ሱዳንም ቢሆን መሪዎቹ እንደ ውጭ ሀገር መንግስታት ይላሉ፣ ህዝቡ ግን እንደ እንስሳ እየኖረ በመሆኑ እነዚህ ጉዳዮች ሳስብ በግሌ በእውነቱ ከኢትዮጵያ ባሻገር አብሮ ችግሮቻቸው የተወሳሰቡና የተገናኙ የተገናኘ ስለሆነ በቀንድ አፍሪካ ብታይ ይሻል ይሆናል በሚል ሀሳብ ታሳቢ በማድረግ ነው ውጭ ሀገር ያሉ ፕሮፌሰሮች ወዳጆችን በማሳመን እዚህም እንደ ዶክተር ቃል ወንጌልም እንደዚህ እሳቸውን እና ሌሎቻቸውን በማስተባበር ይህንን በዚህ ብናየው ይሻላል። እኔ ሰባ ስድስት ዓመቴ ነው እና ብዙ ሞክሬያለሁ፣ ግን እንዳሰብኩት ግን ሆነልኝ አልመሰለኝም። ሰላምና መረጋጋትን በእኛ ጋርም የብዙም የለም፣ ብልሹ አስተዳደርም አለ፣ የግልልና የፍትህ ጉዳይ፣ የኑረ ውድነት፣ የትራንስፖርት፣ የቤንዚን፣ የሙሰኝነት፣ በአጠቃላይ ችግሮቹ እየተወሳሰቡ መጡ እንጂ አመርቂ የሆኑ ውጤቶች ስላላመጡ እስቲ እንዲያው በዚህ የምንሞክር ተብሎ ሙከራዊ የሚደረግ በመቋቋም ያለው ድርጅት ነው ለማለት ይፈልጋለሁ። ዶክተር ቃለ ወንጌል የእርሶም የአፍሪካ ቀንድ ዓለም አቀፍ ማዕከል መስራች አባል ኖት። የማዕከሉ ሀገር አቀፍና አፍሪካ ቀንድን አንድ ላይ ለማያያዝ ያስፈለገበት ምክንያት ምንድን ነው? በታካይነት በእርግጥ ዶክተር ፍስሀ አንስተውታል ሲሆን እንዳነሱት በሂደት ላይ ያለ ነው ውስጥ ያሉ እና የሚታዩ ስርም እየሰደዱ እየተባባሱ ያሉ ችግሮችን ለመፍታት በሚያስችል ሁኔታ ነው የተቋቋመ ያለው እየተደራጀ ያለው። ይሄንን ደግሞ ለማድረግ ውስጥ ያለውን ባለሙያ አቅም ሪሶርስ ሞቢላይዝ ማድረግ ያስፈልጋል፣ መጠቀም ያስፈልጋል። ያንን ሀብት ሞቢላይዝ በማድረግ ባት ዜን አት ዘ ሴም ታይም ደግሞ የኢንተርናሽናል አቅሙንም አብሮ ሞቢላይዝ በማድረግ መጠቀም ያስፈልጋል። ስለዚህ ከውስጥም ከውጭም ያለውን አቅም ለመጠቀም የሚያስችል ሁኔታ ነው ይሄ ማዕከል እየተቋቋመ ያለው። ሶ ከውስጥ ቀጠናው ላይ ያሉ ባለሙያዎች የሚሳተፉበት ይሆናል። ነገር ግን ቀጠናው ላይ ጥናት ያላቸው ተሞክሮ ያላቸው ሰፊ ሆነ የፊልድ ስራ ሰርተው የተለያዩ የጥናት ውጤቶችን ያወጡ ያበረከቱ ቀጠናው ላይ ባሉ የተለያዩ ዘርፎች ላይ የተመራመሩ ባለሙያዎች ሁሉ የሚሳተፉበት ማዕከል ነው የሚሆነው ማለት ነው። ስለዚህ በባለሙያ ደረጃ ከውስጥም ከውጭም ኢንተርናሽናል ሴንተር የሚሆን ይሆናል። በተጨማሪ ደግሞ ሪሶርስን ተቋሙ ስራውን ለመስራት በሚሞክርበት ጊዜ እንደሚታወቀው ሪሶርስ የሚያስፈልገዋል እና ያንን ሪሶርስም ሞቢላይዝ ከማድረግ አኳያ በውስጥም በውጭም ያለውን ማቀም ሞቢላይዝ ማድረግ ያስፈልጋል። በሶስተኛ ደረጃ አሁን ቀጠናው ላይ የሚታዩ ችግሮችም ከዚህ ከዓለም አቀፋዊ እና ጂኦፖለቲካል ሁኔታ ጋር የተገናኙ ናቸው። ስለዚህ ቀጠናው ላይ ያሉ እና የሚስተዋሉ ችግሮችንም ለመፍታት ግሎባል የሆነ ሌንስም አውትልክም ያስፈልገናል እና ከዛም አንጻር ነው የውስጥ ብቻ የሚባል ችግር ለማስቀመጥ አሁን ባለንበት ሁኔታ እና ነባራዊ ሁኔታ የሚያስቸግር ስለሆነ እና ተወራራሽ ስለሆኑ እዚህ ቀጠናው አካባቢ ላይ የምናያቸው ችግሮች፣ ያንንም ከመፍታት አኳያ ከውስጥም ከውጭም እየተመለከቱ በዛ ላይ መስራት ስለሚያስፈልግ ነው የኢንተርናሽናል ቸንተር ፎደሆኑፍ አፍሪካ በዚህ መንገድ በዚህ አተያይ የተደራጀ የተዋቀረው ማለት ነው። ፕሮፌሰር ፍሳ ጽዮን አሁን ዶክተር ቃለ ወንጌል እንዳነሱት በኢትዮጵያና በአፍሪካ በኩል የሚኖሩት ችግሮች ተወራራሾች ናቸው። ለዚህም ነው ይህንን የአፍሪካ ቀንድ ዓለም አቀፍ ማዕከልን ማቆም ያስፈለገን የሚል አታይ ሰጥተዋል። በአፍሪካ ቀንድ ዓለም አቀፍ ማዕከል አታያይ ዋነኛ ችግሮች ወይም ደግሞ ተግዳሮቶች የሆኑ ለአፍሪካ ቀንድም ኢትዮጵያን አክሎ አስጊ የሚባሉ ወይም ዋነኛ የሚባሉ የቀጠናው ችግሮች ምንድን ናቸው? በእናንተ እይታ ምን አይነት ምላሾችንስ ለመስጠት ነው? ችግሮችን አጉልቶ ማሳየት አንድ መንገድ ሆኖ የመፍትሄ አማራጭንም እንዲሁ ማከል ግድ ስለሚል እናንተስ የመፍትሄ ምክረ ሀሳቦች መሰረታቸውን ያደረጉት ምን ላይ ነው? ቀደም ብዬ እንደገለጽኩት ከአንድ አመት በላይ ወደ ኋላ ይሄ በራሴ አንጻር እይታ ለመግለጽ ያህል ነው ሁኔታ ስለ ዲሞክራሲ ስለ ሰብአዊነቱ ጉዳይ ስለ ልማት ስለ ብልጽግና እንዴት ነው ይመጣ እቺ ሀገር ለምሳሌ ኢትዮጵያ ድሃ መሆን የሌለባት ሀገር ድሃ ሆናለች ይሄ ሁሉ ሰው የሚያውቀው ነው ግን ለአንዳንዶቹ ደግሞ አልታይ ብላቸው ነው እንጂ ሀገሪቱ ድሃ አይደለችም ብልጽግና ተጎና ጽፎች ነው ሊሉ ይችላሉ። ለአንዳንድ መሪዎቹ የሚታያቸው ብልጽግናው ብቻ ነው። እኛ ደግሞ ባለሙያዎቹ ደግሞ ነፃ አስተሳሰብ ያለን ወገናዊ ያልሆነ አስተያየታለን ጥናት የምናደርግ ሰዎች ደግሞ ለየት ባለ መልክ ነው የምናየው ህብረተሰቡ ያለው ሁኔታ ለምሳሌ ግለጽ ሰላም፣ መረጋጋት ብዙ የለም። ብልሹ አሰራር ከላይ እስከታች ያለው የህግ ልዕልና መኖር አለመኖሩ አስጊ ነው። ፍትህም ብዙም የለም ይባላል። የኑሮ ውድነቱ ዙሁ በጣም ይተማርረዋል። ትራንስፖርት ጭቅንቅንቅ እኛ በየቀኑም ናየለው። የቤንዚን እጥረት አለ፣ ሙሰኝነት አለ። የህብረተሰብ መፍትሄ አደለም። ትምህርት ጥራቱን ብዙም የለም። አዲሱ ትውልድ ያለው ስራ ትውልድ ይሄ ስራ አጦት ብዙ ነው ያለው። ገንዘብ እንደ አዲስ ሃይማኖት ሆነዋል። እነዚህ ውስብስብ ችግሮች በሀገራችን እንኳን ስንመለከታቸው ብዙ ውስብስብ እና ዳይቨርስ ችግሮች ናቸው እና እስካሁን አልተፈቱም። በወረቀት ሊኖር ይችላል፣ ፕሮግራም ሊኖር ይችላል፣ በተግባር ግን የለም እና እኛ ብንሰባሰብ ዶክተር ቃል ወንጌል እንዳሉት ያ ብቻ በቂ አይደለም። ሀገር ወዳድሙ ሚያ ያላቸው ሰዎች ያስተምራሉ። ከፕሮፌሰር ዶክተር ፍሳ ጽዮን መንግስቱና ከዶክተር ቃለ ወንጌል ምናለ ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩ የቃለ ምልልስ ክፍላችን የአፍሪካ ቀንድ ማዕከል ሰሞኑን ባዘጋጀው የውይይት መድረክ ላይ የኢትዮጵያውያንና የግብፅ የአባይ ወንዝ ተመራማሪዎች ያካሄዷቸውን ክርክሮችና የማዕከሉን የወደፊት ትልሞች አካተው